ትኩረት በአፍሪካ በጎርጎሮሳዊ 1960 ዓ.ም ነው። በፈረንሳይ የቅኝ ግዛትነት ስር ለ60 ዓመታት የቆዩት 14 የአፍሪካ አገራት ነጻነታቸውን ያገኙት፣ ቤኒን፣ ቡርኪና ፋሶ፣ ጊኒ ቢሳው፣ ኮትዲቯር፣ ማሊ፣ ኒጀር፣ ሴኔጋል፣ ቶጎ፣ ካሜሩን፣ ቻድ፣ ኮንጎ ብራዛቪል፣ ኢኳቶሪያል ጊኒ ጋቦን ና ማዕከላዊ አፍሪቃ ሪፐብሊክ ከዚህ ሁሉ ዓመታት በኋላ ከቅኝ ተገዥነት ሲላቀቁ በሚሊዮኖች የሚቆጠሩት የነዚህ ሀገራት ዜጎች ነጻነት ፎይታ ና ተስፋ ሊሰማቸው እንደሚገባ ይታመናል። ሆኖም በኮት ዲቫር ሪፐብሊክ የነጻነት ና ዴሞክራሲ ፓርቲ አማካሪ ናታሊ ያምቢ እንደሚሉት ፈረንሳይኛ ተናጋሪዎቹ የአፍሪቃ ሀገራት እውነተኛ የሆነ ነጻነት ገና አላገኙም። ነፃ ወጡ ከተባለበት ከ60 ዓመት በኋላ ፈረንሳይኛ ተናጋሪዎቹ የአፍሪቃ ሀገራት እውነተኛ ነፃነትና ነፃ ግዛታቸውን ከፈረንሳይ ገና አላገኙም። እነዚህ የቀድሞ ቀኝ ግዛቶቿ የሆኑት ሀገራት ነፃነታቸውን ከማግኘታቸው አስቀድሞ ፈረንሳይ የአንዳንዶቹን ህገ መንግስት ትለውጣለች። በዚህም ፓርላሜንታዊ የነበረውን አገዛዝ ለመለወጥ ወስናለች። ለምሳሌ ኮት ዲቯር እስከ 1959 ድረስ ፓርላሜንታዊ አገዛዝ ነበራት። ከዚያም ፕሬዚዳንታዊ አገዛዝ በየህገ መንግስቱ ደነገጉ። ይህም በየሀገሩና ግዛቱ ያለው ስልጣን በአንድ ሰው እጅ ማለትም በሀገር መሪው እጅ እንዲጠቀለል አደረጉ። እናም ስልጣኑን ሙሉ በሙሉ የተቆጣጠረውን አንድ ግለሰብ ተጠቅመው በዚያች ሀገር ላይ ይዞታቸውን ለማስቀጠል ችለዋል። በእነዚህ ሀገራትም የመማሪያ መጽሐፍት ከሚያካትቱት ይዘት አንስቶ የሚወሰነው በፈረንሳይ ነው። የፈረንሳይ ተጽዕኖም በእነዚህ ሀገራት በተለይ በወጣቶች ዘንድ በቀድሞ የቅኝ ገዢዎች ላይ ያሳደረው የቁጣ ስሜት መባባሱ ታይቷል። በዚህም ምክንያት ላለፉት አርባ ዓመታት ለፕሬዝዳንታዊ እጩነት የቀረቡ ተፎካካሪዎች ፍራንኮ አፍሪኬ ከሚሉት የፈረንሳይ ተጽዕኖ ለመላቀቅ ቃል ሲገቡ ቆይተዋል። እንዲያም ሆኖ ይህ ሁሉ ቃል ኪዳን ከተለመደ ንግግር አልፎ አልታየም ይላሉ በስኮትላንድ ሴንት አንድሪው ዩኒቨርሲቲ የአፍሪካ ፖለቲካ ፕሮፌሰር የሆኑት ኢያን ቴለር ለመለወጥ እንደሚፈልጉ እንዲህ ያለውን ነገር ይናገራሉ። ግን ደግሞ ከተወሰኑ ዓመታት በኋላ የንግድ እንዲሁም የፖለቲካ ፍላጎቶቹ አሁንም በጣም ጠንካሮች መሆናቸውን ስለሚረዱ ከሁለቱም ወገን እውነተኛ የሆነ ግንኙነቱ ላይ መሰረታዊ ማስተካከያ ሲያመጡ አልታየም። ለመሆኑ የአፍሪቃ ምሁራንም ሆኑ የፈረንሳይ ከፍራንኮ አፍሪኬ መላቀቅ እንዴት ተሳናቸው? በጎርጎሮሳ ስልሳ 1962 ዓ ም ነው የፈረንሳይ ፕሬዚደንት ቻርልስ ደጎል በአማካሪያቸው ዣክ ፎካርት አማካኝነት ፍራንኮ አፍሪኬን ያቋቋሙት። ፍራንኮ አፍሪኬ አላማው በፈረንሳይ ና የቅኝ ግዛቶቿ በነበሩት ሀገራት ምሁራን መካከል የግንኙነት ሰንሰለት መገንባት ነው። ዶችቬለ በጉዳዩ ላይ ካነጋገራቸው አንዱ በብሪታንያዎች ቻተም ሀውስ የአፍሪቃ ፕሮግራም አማካሪ ፖል ሜሊ እንደሚሉት ይህ ከስኬት እንዳይደርስ ትልቁ ሚና የሚጫወተው የምሁራኑ የግል ፍላጎት ነው። ፎካርት ይህን ትስስር የመሰረቱት በግለሰቦች አማካኝነት በመሆኑም ግንኙነቱ ግላዊ፣ ግልጽነት የጎደለው ና በጣም ቁጥጥር የታከለበት ነውም ይላሉ። በዚህም የየ ሀገራቱ መሪዎች መፈንቅለ መንግስትን ለመከላከል ከፈረንሳይ ለሚያገኙት ወታደራዊ ከለላ የፈረንሳይ ኩባንያዎች ስልታዊ በሆነ መንገድ የተፈጥሮ ሀብቶችን ማግኘት የሚችሉበት ሁኔታ ተመቻችቷል። እናም ዛሬ ፈረንሳይ አፍሪቃ ውስጥ ያላት ህልውና ጠንካራ ነው። ይህም ከዩናይትድ ኪንግደም እና ከዩናይትድ ስቴትስ ቀጥላ በሶስተኛነት ደረጃ ያስቀምጣታል። በወታደራዊም ቢሆን አራት ሺ አምስት መቶ የፈረንሳይ ወታደሮች በምዕራብ አፍሪቃ ተሰማርተዋል። ዘገባዎች እንደሚያመለክቱትም በጎርጎሮሳዊ ሁለት ሺ ሰባት አመተ ምህረት አስራ ሁለት ሺ የፈረንሳይ ወታደሮች አፍሪቃ ውስጥ በተለያየ ተልዕኮ ስር ይገኛሉ። ባሉበት ሀገርም ከወታደራዊ አገልግሎት በተጨማሪ የማማከር ሙያ ያላቸው ሲሆኑ ለአገዛዞቹ ድጋፍና የማረጋጋት ስራ ያከናውናሉ። ናታሊ አምቢ ይህ ሁሉ ተስፋ አስቆራጭ ነው ይላሉ። ከስርዓቱ በተጨማሪ የየሪፐብሊኩ ፕሬዚዳንቶች ይህ እንዲቀየር አይሹም። የህዝባቸውን ፍላጎት ከማስጠበቅ ይልቅ የፈረንሳይ መንግስት ማገልገሉን እንዲቀጥል ይፈልጋሉ። ነገር ግን ህዝቡም ሆነ ወጣቱ እውነተኛ ነፃነትና ቅጥ ያጣ ወዳጅነት፣ እንዲሁም ጤናማ ባልሆነ መንገድ ከፈረንሳይ ጋር ያለው ግንኙነት እንዲቆም በግልጽ ይጠይቃል። በፈረንሳዩ የዓለም አቀፍና ስልታዊ ግንኙነት ተቋም ረዳት ተመራማሪ ካሮሊን ሮዚ ግን በዚህ አይስማሙም። ፈረንሳይ የቅኝ ግዛቶቿ በነበሩት የአፍሪቃ ሀገራት ላይ ያላት ተጽዕኖ በፕሬዝዳንት ኢማኑኤል ማክሮ አስተዳደር ለመለወጥ እየተሞከረ ነው ሲሉም ይሞግታሉ። ራስ የመቻሉ ነገር ሙሉ በሙሉ ተግባራዊ ሆኗል ማለት ባይቻልም ከስልሳ ዓመታት በፊት ከነበረው ጋር የሚነጻጽር አይደለም። ፈረንሳይም ሆነች ፕሬዝዳንት ማክሮ ይህን ለመለወጥ እየሞከሩ ነው። በዚህ ለውጥ አማካኝነትም በፈረንሳይና አፍሪቃ መካከል አዲስ ታሪክ ሊጀመር ነው። ለዚህ ማሳያም በኮቪድ-19 ወረርሽኝ ምክንያት ለሌላ ጊዜ የተገፋውን አፍሪኬ ፍራንስ የተሰኘው የፈረንሳይና የአፍሪቃ መንግስት ጉባኤን ይጠቅሳሉ። በዚህ ጉባኤም ሁለቱም በጋራ አፍሪካ ውስጥ በመጪዎቹ አስርት ዓመታት ለማከናወን የታቀደውን ከተሞችን የማስፋፋት ፕሮጀክት በመንደፍ መፍትሄውንም በጋራ ለመፈለግ ታቅዷል። ለናታሊ ያምቢ ግን ይህም ቢሆን የቃላት ጨዋታ ነው። ፍራንክ አፍሪኬም ሆነ አፍሪኬ ፍራንስ ለውጥ የለውም፣ ፈረንሳይ በአፍሪቃ ያላትን ሚና ካጣች ዋጋም አይኖራትምም ነው የሚሉት። ይህ እንዳይሆን ይሻሉ ያሏቸው ማክሮ አፍሪቃ የማትሻውን ነገር ለመጫን እየሞከሩ እንደሆነም የሚናገሩት ያምቢ የምዕራብ አፍሪቃ የጋራ መገበያያ ሀሳብን በምሳሌነት ያነሳሉ። ኤኮ ፕሮጀክት ኤኮ ፕሮጀክት በጣም የቆየ ነው። የኤኮዋስ የድሮ ፕሮጀክት ነው። ፈረንሳይ ታዲያ ስሙን ብቻ እንቀይረው ብላ ወሰነች። የምዕራብ አፍሪቃ የኢኮኖሚ ትብብር ፕሮጀክትን ወስዳ ስሙን ለወጠች። እናም ስሙን ብቻ በመለወጥ ስልቱ የተቀየረ የሚመስል ጨዋታ መሆኑ ነው። ይህ የአፍሪቃ አገራት ተነሳሽነት ሊሆን ይገባው ነበር። በፈረንሳይ ሊቀረጽ ወይም ይፋ ሊደረግ ወይም ሊታቀድ አይገባውም ነበር። ፈረንሳይ ኤኮን ሲኤፍኤ ነው የለወጠችው። ሲኤፍኤ በፈረንሳይ ምህፃሩ የአፍሪቃ የየፋይናንስ ማህበረሰብ እንደማለት ነው። በዚህ የጋራ መገበያያ የሚጠቀሙት የአፍሪቃ ሀገራት ለሚከናወነው የውጭ ገንዘብ ልውውጥ 65 በመቶ የሚሆነውን በፈረንሳይ ግምጃ ቤት ማጠራቀም ይጠበቅባቸዋል። ከዩሮ ሊተካከል ይቃጠዋል የተባለው ይህ የጋራ ሸርፍ ሀሳቡ ድንቅ ቢሆንም፣ ችግሩ ግን እያንዳንዱ የአፍሪቃ መንግስት ምን ያህል ገንዘብ በፈረንሳይ ግምጃ ቤት እንዳለው አለማወቁ መሆኑን ፕሮፌሰር ኢያን ቴለር ጠቁመዋል። በዚያም ላይ ቴለር በዚህ መልኩ የሚሰባሰበውን ገንዘብ ፈረንሳይ የልማት እርዳታ የሚል መለያ መስጠቷ አይገባም ሲሉም ይወቅሳሉ። ከቅኝ ተገዥነት የተላቀቁት የአፍሪቃ ሀገራት አሁን ከስልሳ አመታት በኋላ ወደ እውነተኛ ነጻነት መሻገር የሚችሉት ይህም በፈረንሳይ የተቀየሰላቸውን የጋራ ሸርፍ ወደ መቃብር ሲልኩ ነው። ለዚህ የሚፈልጉት ደግሞ አፍሪካን ማስቀደም የሚችሉ የአፍሪካ ምሁራን ዝግጁነትን እንደሆነም አጽንኦት ሰጥተዋል። ማሊን በአንድ ወገን በአካባቢው የተጠናከረው የጽንፈኛ ሙስሊሞች በሌላ ወገን የሀገር ውስጥ ፖለቲካ ውዝግብ ከመንታ መንገድ ጥሏታል። ከትናንት በስተያ ሐሙስ እለት ባማኮ ላይ አምስት የምዕራብ አፍሪካ ሀገራት መሪዎች እንዲሁም የማሊ መንግስትና ተቃዋሚ ሀይሎች በተገኙበት የተካሄደው ውይይት ያለ ውጤት ነው የተጠናቀቀው። ውይይቱ ለማሊ ቀውስ የፈየደው ባለመኖሩም የፊታችን ሰኞ ሀምሌ ሀያ ቀን ሁለት ሺ አስራ ሁለት አመተ ምህረት የ15ቱ የምዕራብ አፍሪቃ የኢኮኖሚ ማህበረሰብ ኤኮዋስ አባል ሀገራት በጉዳዩ ላይ አስቸኳይ ጉባኤ በቪዲዮ ያካሂዳሉ። የሴኔጋል፣ የኮት ዴቯር፣ የናይጄሪያ፣ ኒጀርና የጋና መሪዎች አስቀድመው ከማሊ ፕሬዝዳንት ጋር ከተወያዩ በኋላ ነበር ተቃዋሚዎቹን አክለው የተነጋገሩት። ሆኖም ተቀናቃኞቹ ሊግባቡ አልቻሉም። የወቅቱ የኤኮዋስ ሊቀመንበር የኒጀር ፕሬዝዳንት መሐማዱ ዩሱፉ ከስብሰባው በኋላ በሰጡት መግለጫ ተቋሙ ይህን ቀውስ ለመፍታት ጠንካራ እርምጃ ሊወስድ እንደሚችል ተናግረዋል። በሙስና በአካባቢ የምርጫ ውጤት ውዝግብ እንዲሁም የሀገሪቱ ሰራዊት በጂሀዲስቶች በመሸነፉ በበርካታ ሺዎች የሚቆጠሩ ዜጎች በቁጣ ጎዳና ላይ በመውጣት ከፖሊስ ጋር ተጋጭተዋል። በዚህም የተባበሩ መንግስታት ድርጅት እንደሚለው አስራ አራት የተቃውሞ ሰልፈኞች ህይወታቸውን አጥተዋል። የድርጅቱ የሰብአዊ መብቶች ከፍተኛ ኮሚሽንም ማሊ ውስጥ ውጥረቱ በተባባሰበት በዚህ ወቅት አሁንም የጸጥታ ኃይሎች ከሚወስዷቸው የኃይል እርምጃዎች እንዲቆጠቡ አሳስቧል። በምህፃሩ ኤም አምስት አርኤፍፒ በመባል የሚታወቀውን የተቃዋሚ ፓርቲዎች ስብስብ የሚመሩት ሳውዲ አረቢያ የሰለጠኑት የሙስሊም ሃይማኖታዊ መምህር መሐሙድ ዲኮ የጀመሩትን የተቃውሞ እንቅስቃሴ ፕሬዚደንት ኢብራሂም ባቡከር ኬይታ ስልጣን ካለቀቁ በቀር አላቁምም ማለታቸው ቀውሱ ይዛመት ብናል በሚል የማሊን ጎረቤት ሀገራት እያሰጋ ነው። የትናንት በስቲያው ስብሰባ እንዳበቃም ለጋዜጠኞች በሰጡት መግለጫ እስካሁን ላቀረቡት ጥያቄ መፍትሄ ሊሆን የሚችል ምላሽ እንዳል እንዳልተገኘ ተናግረዋል። ከጥያቄዎቻቸው መካከልም በሲቪሎች ላይ የተካሄደውን ግድያ የሚያጣራ ኮሚቴ ይቋቋም፣ እንዲሁም የሽግግር መንግስት ይመስረት የሚሉት ይገኙበታል። የኒጀር ፕሬዝደንት ግን ፕሬዝደንቱ ስልጣን ይልቀቁ የሚለውን በተመለከተ ኤኮዋስ ቀይ መስመር አስምሯል ብለዋል። አክለውም በኤኮዋስ አባል ሀገራት ውስጥ ይህ ህገ መንግስታዊ የስልጣን ለውጥ ተቀባይነት የለውም ሲሉ ቁርጡን ተናግረዋል። ፕሬዝደንት ባቡከር ኬታ ማሊ ውስጥ ለአመታት የዘለቀውን ከጽንፈኞች ጋር የሚካሄዱ ውጊያ ማጠናቀቅ አልቻሉም የሚለው ከፍተኛ ጫና አስከትሎባቸዋል። ሀያ ሚሊዮን ህዝብ ያላት ደሀይቱ አፍሪካዊት ሀገር ማሊ ከጎርጎሮሳዊ 2012 ዓ ም አንስቶ በምታካሄደው ውጊያ ምንም እንኳን የውጭ ሀገራት ወታደሮች በስፍራው ቢኖሩም በሺህ የሚቆጠሩ ዜጎች ከመኖሪያቸው ይፈናቀሉባታል። ከሚያያዝያ ወዲህ በማሊ ቀውሱን ያባባሰው በተካሄደው ምክር ቤታዊ ምርጫ ላወዛገበው ውጤት ህገ መንግስታዊ ፍርድ ቤት በሰጠው ብይን ለገዢው ፓርቲ አድልቷል የሚለው ነው። በዚህ ምክንያት የተካረረው የፖለቲካ ውዝግብ በተቃዋሚዎችና የጸጥታ ኃይሎች መካከል ግጭት አስከትሎ አስራ አንድ ሲገደሉ አንድ መቶ ሀምሳ ስምንት መጎዳታቸው ይበልጥ ቀውሱ ናናረው ለ ማደራደር ለማደራደር የገባው ኤኮዋስ ተቃዋሚ ፓርቲዎች የተካተቱበት የአንድነት መንግስት እንዲመሰረት ሀሳብ ከማቅረብ አልፎ ለውዝግቡ መንስኤ የሆነው የምርጫ ውጤት ላይ ብይን ያሳለፉት የህገ መንግስታዊ ፍርድ ቤት ዳኞች ያንን ውጤት ሊመረምሩ በሚችሉ ሌሎች ዳኞች እንዲተኩ ቢጠይቅም ተቃዋሚዎቹ ፕሬዝደንቱ ከስልጣን ይነሱ የሚለው ካልተካተተበት አንቀበልም ማለታቸው ድርድሩ ፍሬ እንዳያስገኝ እንዳደናቀፈ ታይቷል። ስማቸው እንዲገለጽ ያልፈለጉ ባማኮ የሚገኙ አንድ አውሮፓዊ ዲፕሎማት ግን ተቃዋሚዎቹ የፕሬዝደንት ኬታ ስንብት ላይ ትኩረት መስጠታቸው ያለውን ችግር ያለማገናዘብ እንደሆነ ነው የጠቆሙት። እሳቸው እንደሚሉትም ለሳህል አካባቢ የጸጥታ ይዞታ አደገኛ መንገድ ሊሆን የሚችል ፖለቲካዊ አለመረጋጋት እንዲፈጠር ማንም አይፈልግም። የኢኮዋስም አቋም ከዚህ የሚለይ አይደለም። ለሁሉም ከሰኞ ስብሰባ በኋላ የሚያሳልፈው ውሳኔና የሚወስደው ጠንካራ እርምጃ የማሊ ንጣ ፈንታ ወሳኝ መስሏል። አድማጮች፣ ሁለት ርዕሰ ጉዳዮችን የዳሰሰው የዕለቱ ትኩረት በአፍሪቃ ጥንቅር በዚሁ አበቃ። መልካም የሳምንት መጨረሻ። ጤና ይስጥልኝ።